የዶናልድ ትራምፕ ፕሬዚደንታዊ ሥልጣን ልክ አንድ ሳምንቱን ደፈነ ዛሬ። በዚህ አጭር ጊዜ ውስጥ የተወሰዱ የተወካዮች ምክር ቤቱና የአስተዳደራዊ ክፍሉ እርምጃዎች ግን ጽንስን ማቋረጥን አስመልክቶ በብሔራዊ ደረጃ ለረጅም ዓመታት ሲካሄዱ የቆዩ ክርክሮችን ቀስቅሰዋል። ባለፉት ስድስት ቀናት ውስጥ ሁለት ግዙፍ ሰልፎች የተካሄዱ ሲሆን በሁለቱም ወገኖች የቆሙ ደጋፊዎች ወደ ኋላ ማለታቸውን የሚያሳዩ ምልክቶች የሉም። የአሜሪካ ድምፅ ሪፖርተር ካትሪን ጊብሰን በክርክሮቹ ዙሪያ ያጠናቀረችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። ሁለት ትዕይንቶች በዋና ከተማይቱ፣ ሁለት በጣም የተለያዩ ቀናት፣ በትራምፕ አስተዳደር ወቅት ፅንስ ማቋረጥ በሕግ እንዲከለከል የሚጠይቁ ግማሽ ሚሊዮን ሰዎች ሰልፍ በወጡ ሳምንት ባልሞላው ጊዜ ውስጥ ነው ተቃራኒውን የሚደግፈው ክርክር ወደ ከተማዪቱ ምክር ቤት ዳግም ብቅ ያለው። የፅንስ ማቋረጥን የሚቃወሙ ሰዎች ላለፉት 43 ዓመታት ትዕይንተ ሕዝብ አካሂደዋል ሮይ ቨርስስ ዌይድ በመባል የሚታወቀውንና ለፅንስ ማቋረጥ ሕጋዊ ፍቃድ የሚሰጠውን መመሪያ በመቃወም ዘንድሮ ግን ተስፋ ያላቸው ይመስላል። ፕሬዚደንት ትራምፕ በጽህፈት ቤታቸው ከወሰዷቸው የመጀመሪያ እርምጃዎች በአንደኛው ጽንስ ማቋረጥን ለሚደግፉ ባዕዳን ድርጅቶች ዩናይትድ ስቴትስ ስትሰጥ የቆየችው የገንዘብ እርዳታ እንዲቋረጥ የሚያደርግ መመሪያ ላይ ፈርመዋል። ይህ የሜክሲኮ ሲቲ ፖሊሲ በመባልም የሚታወቀው መመሪያ ከ1984 ዓ ም ጀምሮ ወደ ዋይት ሀውስ በገባ ፕሬዚደንት ሲለዋወጥ ቆይቷል። ሪፑብሊካውያን ፕሬዚደንቶች ተግባራዊ ሲያደርጉት ዲሞክራቶቹ ሲገቡ ሲሽሩት፣ እዚህ ደርሷል። ከከዚህ ቀደምቱ ሁሉ ግን አሁን ትራምፕ የሰጡት መመሪያ ይበልጥ ጠንካራና አጋዥ ነው። ቃል አቀባያቸውም ፕሬዚደንቱ በምረጡኝ ዘመቻቸው ወቅት የገቡት ቃል በመሆኑ ቀዳሚ አጀንዳቸው ያደርጉታል ብለዋል። ይህ አስተዳደርና እኚህ ፕሬዚደንት ሕይወትን ለማቆየት በሚደረገው ትግል የተቻላቸውን ሁሉ እንደሚያደርጉ ምስጢር አይደለም። ሴቶች በዋሽንግተን ሰልፍ ካካሄዱ ጥቂት ቀናት በኋላ የሪፑብሊካን ፓርቲው የሚቆጣጠረው ኮንግሬስ ጽንስ ለማቋረጥ ከፌዴራሉ መንግሥት የሚሰጥ እርዳታን እስከ ወዲያኛው በቋሚነት ለማገድ በሚቻልበት ጥያቄ ላይ ተከራክሯል። ዲሞክራቷ ኢቬት ክላርክ የኒውዮርክ ከተማ እንደራሴ ናቸው። እኔን ጨምሮ በሚሊዮኖች የምንቆጠር ሴቶችና ወንዶች በሀገሪቱ ዙሪያ ሰልፍ ያካሄድ ነው። በአእምሯአችን አንድ ዓላማ ይዘን ነው፣ መብቶቻችን መከበርና መጠበቅ እንዳለባቸው ላለም ለማሳወቅ ነው። አንዲት ሴት እርግዝናዋን ለማብቃት ያላት መብት የግሏ ምርጫ መሆን አለበት እንጂ መንግስት የሚወስንላት ጉዳይ አይደለም። የቴኔሲዋ ዳያን ክላርክ በበኩላቸው ሲናገሩ ደግሞ ሕይወት ሁሉ የእግዚአብሔር ድንቅ ስጦታ ነው፣ ጸሎቴም ይህ ሐቅ ግንዛቤ አግኝቶ ወደፊት በሀገሪቱ ሕግ ውስጥ እንዲንጸባረቅ ነው። የሕጉ ረቂቅ አልፏል። አፈ ጉባኤው ፖል ራያንም በትዊተር መልእክታቸው የጽንስ ማቋረጥ ተሟጋቾች ሲገፉት የቆዩት ክርክር አብቅቷል ብለዋል። የአሜሪካ የእድገት ማዕከል በመባል የሚታወቀው ድርጅት ባልደረባ ጀሚላ ቴይለር ግን ምክር ቤቱ በወሰደው እርምጃ ተደሳች አይደሉም። ምክር ቤቱ ከአሜሪካ ሕዝብ በፊት ቀድሞ ሄዷል። ሕዝቡ የሚደግፈው ለሴቶች ጽንስ ማቋረጥና ጤንነት ጥበቃ ተደራሽነት እንዲኖር ነው። ፒው የተባለው ድርጅት ባለፈው የአውሮፓውያኑ ዓመት 2016 ያካሄደው ጥናት ሐምሳ ሰባት በመቶ አሜሪካውያን ፅንስ ማቋረጥ ሕጋዊ መሆን አለበት ማለታቸውን አመልክቷል። አሐዙ ግን የተለየ የፅንስ ማቋረጥና ለማቋረጥ ከፌዴራሉ መንግሥት የገንዘብ እርዳታ በተጠየቀ ቁጥር ሲቀንስ ይታያል። ቀጣዩ ለሴኔቱ ሪፑብሊካን የሚቀርበው ሕግ ሐኪም የጽንሱ ልብ መምታቱን ካረጋገጠ ማንኛውንም ዓይነት ፅንስ ማቋረጥ የሚከለክለውን ሮይ ቨርስስ ዌይድ ሕግ በአብዛኛው የሚቀይር ይሆናል። ይህ ደግሞ እንደ ካቶሊክ ዩኒቨርስቲ መምህሩ ቻድ ፔክኖልድ ያሉትን የጽንስ ማቋረጥን የሚቃወሙ ተከራካሪዎች ያስደስታል። ማርች ፎር ላይፍ ሕይወት ለማቆየት እንሰለፍ የሚለው እንቅስቃሴም ሀገሪቱ ውስጥ በርዕሱ ላይ የተያዘውን ውይይት ለመቀየር አንድ እርምጃ ወደፊት ነው ብለው እንደሚያምኑም ይናገራሉ። ቻድ ፔክኖልድ በሪፐብሊከን ፓርቲው የሚመራው መንግሥት የጽንስ ማቋረጥን መብት በተመለከተ በሚካሄደው ውይይት ላይ አንድ እጅግ ጠቃሚ ደረጃ ላይ ሊደርስ የሚችለው ግን በጠቅላይ ፍርድ ቤቱ ውስጥ አንድ ጽንስ ማቋረጥን የሚቃወም ዳኛ ማስገባት ከቻለና በሂደት ሮይ ቨርስስ ዌድ የተባለውን ሕግ ማስገልበጥ ከቻለ ይሆናል። ይህን እውን ለማድረግ ደግሞ ፕሬዚደንት ዶናልድ ትራምፕ በመጪው ሳምንት የመጀመሪያውን ዕድል ያገኛሉ። ትራምፕ ለጠቅላይ ፍርድ ቤቱ ክፍት ቦታ በእጩነት የሚያቀርቧቸውን ዳኛ ማንነት ያሳውቃሉ ተብሎ የሚጠበቀው በሚቀጥለው ሳምንት ነው።